የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ አድማጮቻችን፣ ከአሜሪካ ድምፅ ራዲዮ የጋቢና ቪኦኤ የቀጥታ ስርጭት ጀመረ። አብራችሁን ካመሻችሁ ከምትሰሟቸው ጉዳዮች መካከል እኔ ግጭት በግጭት በራሱ ማስፈራት የለበትም ብዬ ነው ማምነው። ምክንያቱም በሀሳብ መጋጨት፣ በምንመርጠው መንገድ ልዩነት፣ በፖሊሲ ልዩነት፣ በፕሮግራም ልዩነት ኖሮ በዛ ዙሪያ ላይ መፋጨት ሕይወት እንዳለ ነው። ዶክተር አሰግድ ወርቅ አለመሆኑ የሰማ ነው። የአመራር ጥበብ አሰልጣኝና የአነቃቂ ንግግሮች አቅራቢም ነው። አሉታዊነት በበዛበት ሁኔታ ውስጥ ወጣቶች ሊያጤኗቸው ስለሚገቡ መላዎች ቆየት ብሎ ያጫውተናል። አሁን ላይ ድሮን ከመጀመሪያው ጀምሮ እንዴት እንደሚሠራ እየተማርን ነው። ማላዊ ውስጥ የድሮን መገንቢያና ማሰልጠኛ ተከፍቷል። በዚያ ከሚሰለጥኑ ወጣቶች አንዷን የሰማናት። ሙሉ ዘገባው ቆየት ብሎ ይሰማል። የሀገራችንን ወቅታዊ ጉዳዮች የሚያወሱ የስፖርት መንደርንም የሚቃኙ መሰናዶዎች አሉን። የሙዚቃ ግብዣም አይዘነጋም። በመስተንግዶ ሀብታሙ ስዩም። ማብሬያችሁ አመሻለሁ። ከሁሉም በፊት ግን አጫጭር የዓለም ዜናዎች ይሰማሉ። ኤደን ግረማ። በዛሬ ዕለት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ፊት ተገኝተው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽ ሰጥተዋል። ከተነሱላቸው ጥያቄዎች መካከል ስለ አገረ መንግስት ሉ ና፣ በደንቢ ዶሎ ዩኒቨርሲቲ ስለታገቱት ተማሪዎች፣ በወለጋ አካባቢ ስላለው ግጭት፣ ስለ ህዳሴ ግድብ ግንባታ ና ስለ ኢትዮጵያ የኤሌክትሪክ ኃይል አቅርቦት፣ ስለ መንግስት የልማት ድርጅቶች እንዲሁም ስለ አንበጣ መንጋ ናቸው። ጠቅላይ ሚኒስትሩም ምላሻቸውን ሰጥተዋል። አድማጮች የዚህ ዜና ዝርዝር አዲስ አበባ የሚገኘው ዘጋ ተቀባቢያችን መለስካቸው አማ ቆየት ብሎ ይነግረናል። ቻይና በአፍሪካ ካሏት ከፍተኛ ዲፕሎማቶች አንዱ የሆኑት የደቡብ አፍሪካ አምባሳደሯ አፍሪካውያን በኮሮና ቫይረስ ምክንያት መሸበር አይገባቸውም ማለታቸው ተገለጸ። አፍሪካ ውስጥ እስካሁን በቫይረሱ መጠቃቱ የተረጋገጠ ሰው የለም። አምባሳደር ሊን ሶንግቲያን ሀገራቸው ወደ ደቡብ አፍሪካ የሚጓዙ ጎብኚዎችን እየታ እየተከታተለች መሆኗን ገልጸው ቻይና ውስጥ ደግሞ ለቫይረሱ የመጋለጥ ስጋት ላይ ሊሆኑ የሚችሉ በሺዎች የሚቆጠሩ የአፍሪካ ተወላጆችን የሕክምና ክትትል እየተደረገላቸው ነው ብለዋል። አፍሪካውያን ኮሮና ቫይረስ እንዳይስፋፋ ሊያደርጉት የሚችሉት ነገር ከሁሉም ትልቁ መረጋጋትና ባሉበት መቆየትም ነው ብለዋል አምባሳደሩ። ይህ በእንዲህ እንዳለ ቻይና የኮሮና ቫይረስ ወረርሽኙን ለመቋቋምም በጥድፊያ ያስገነባችሁን ባለ አንድ ሺህ አልጋ ሆስፒታል ዛሬ ይከፍታለች በበሽታው እስካሁን ከ አስራ ሰባት ሺህ ሁለት መቶ ሰዎች በላይ የተጠቁ ሲሆን ቢያንስ ሶስት መቶ ስልሳ አንድ ሰዎች ሞተዋል። የዓለም የጤና ድርጅት እንዳስታወቀው የብዙ ሺዎች ሰዎች የደም ናሙና ምርመራ ውጤት ሲታወቅ የቫይረሱ ተጠቂዎች ቁጥር እንደሚጨምር ይጠበቃል። የዓለሙ የጤና ድርጅት ወረርሽኙን ባለፈው ሳምንት ዓለም አቀፍ አጣዳፊ የጤና ስጋት ሲል አውጆታል። እስካሁን ቫይረሱ በ ሀያ ሶስት ሀገሮች ከተገኙት አንድ መቶ ሀምሳ ገደማ ከሚሆኑ ተጠቂዎች በስተቀር በአመዛኙ ተጋላጮቹ ያሉት እዚያው ቻይና ውስጥ ነው። ትላንትና ፊሊፒንስ በቫይረሱ የተጠቃ አንድ ሰው በሀገሯ እንደሞተ ገልጻለች። ከቻይና ውጪ የመጀመሪያው መሆኑ ነው። ዩናይትድ ስቴትስን ጨምሮ አንዳንድ ሀገሮች ከቻይና በሚገቡ ተጓዦች ላይ ገደብ የጣሉ ሲሆን፣ የቻይና የውጭ ጉዳይ ሚኒስቴር እርምጃውን ነቅፏል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ዩናይትድ ስቴትስን ለወረርሽኙ ምላሽ ይህ ነው የሚባል እርዳታ ሳትሰጥ ፍራቻ ታዛምታለች ሲሉም ወቅሰዋል። ዩናይትድ ስቴትስ በቫይረሱ መጋረጡ የተረጋገጠ ዘጠነኛ ሰው መገኘት በሳን ፍራንሲስኮ ከተማ መገኘቱም ተነግሯል። ለበርካታ ወራት የምረጡኝ ዘመቻ ሲያካሂዱ የከረሙት የዩናይትድ ስቴትስ ዴሞክራቲክ ፓርቲ ፕሬዚዳንታዊ እጩ ተፎካካሪዎች ዛሬ ማታ ለመጀመሪያ በተጨባጭ የመጀመሪያ ጊዜ የመራጭ ድምጽ ያቀርባሉ። ይህ የዛሬ ማታ የአይዋ ክፍለ ግዛት ዴሞክራቶች የሚያካሄዱት ሸንጎ በመጪው አገር አቀፍ ምርጫ ከሪፐብሊካኑ ፕሬዚዳንት ዶናልድ ትራምፕ ጋር የሚፎካከርላቸውን እጩ መምረጥ ያስጀምራቸዋል። እጩ መረጣው ዛሬ የሚጀምርባት የመሀል አሜሪካ ክፍለ ግዛት አይዋ ከአጠቃላይ የሀገሪቱ ሕዝብ አንድ ከመቶ የማይሞላው ሕዝቧ እጅግ የሚበዙት ነጮች ሲሆኑ እያደገ ያለውን የዘረኝነትና የብሔረሰብ የብሔረሰብ ብዝሃነትን የሚያንጸባርቅ ባይሆንም በተለምዶ ግን በየአራት ዓመቱ በ የሚካሄደው ፕሬዚዳንታዊ ምርጫ ዘመቻ የመጀመሪያዋ መራጭ ድምጽ ይሰጥባታል። አድማጮች፣ ለሰዓቱ ያዝኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። የቀዳሚው ጉዳይ ወደ ሕዝብ ተወካዮች ምክር ቤት ይወስድናል። ጠቅላይ ሚኒስትር አብይ አህመድ ዛሬ ለሕዝብ እንደራሴዎች በሀገሪቱ ወቅታዊ ሁኔታ ላይ መግለጫ ሰጥተዋል። ጥያቄም ሲመልሱ አርፍደዋል። የአዲስ አበባው ወኪላችን መለስካቸው ካቸዋ አመሃ ጉዳዩን ሲከታተለው ነበረ። አበይት ነጥቦችን ሊያጋራን በቀጥታ ስልክ መስመራችን ላይ ይገኛል። መለስካቸው፣ እንዴት አመሸህ? እንዴት አመሸህ? ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ያቀረቡትን ንግግር ተከታትለኸዋል። ዋነኛ ማጠንጠኛ ነጥቦቹ ምን ነበሩ? የንግግሩ እንግዲህ ለነገሩ ንግግራቸው የተመሰረተው ተወካዮች ምክር ቤት አባላት በተነሱ ጥያቄዎች ላይ ነው። አባላቱ ደግሞ ያነሱት ጥያቄዎች በአብዛኛው የሚያተኩረው በሀገሪቱ በአሁኑ ጊዜ ባለው በተለያዩ አካባቢዎች ባሉት ችግሮች፣ በተለይ የሰላም እጦት እና በአንዳንድ አካባቢዎች ደግሞ ህዝቦች ሰዎችን በማገት ላይ የተመሰረተው፣ እንዲሁም ህገወጥነት ወጥነት በአጠቃላይ በሀገሪቱ ላይ የሰፈነ በመሆኑ መንግስታቸው እነዚህም የተለያዩ ህገወጥ ድርጊቶች ለማስቆም እና የተረጋጋ ሁኔታ ለመፍጠር ምን እያደረገ እንደሆነ የሚጠይቁ ናቸው። በተለይ የመጀመሪያዎቹ አራቱ ጥያቄዎች የምክር ቤት አባላት በእነዚህ ጥያቄዎች ላይ ይዘታቸው አንድ የተባላቸው በእነዚህ ጥያቄዎች ላይ አተኩረው ነበረ እና እሳቸውም እንደመለሱት እንግዲህ በትክክል በአሁኑ ጊዜ በኢትዮጵያ የምትገኝበት ሁኔታ የሞት የሽረት እና የመጨረሻ ከፍተኛ ፈተና የተሞላበት ወቅት ነው ብለው ገልጸውታል። ይሁንና ታዲያ ይህን አስቸጋሪ ፈተናም አልፈው እሳቸውና የሚመሩት የለውጥ ኃይል ኢትዮጵያን እንደሚያስከትሉ በእርግጠኝነት ተናግረው ነበረ። እንደዚሁም እንግዲህ ከእነዚህ ጥያቄዎች አንድ የሆነው በምዕራቡ ወለጋ በ በአጠቃላይ በወለጋ አራት ዞኖች ያለው የጸጥታ ሁኔታ እንዴት ሊሻሻል እንደሚችል ተጠይቀው ነበረ። እሳቸው እንዳሉት በምንም አይነት ቢሆን በሚሻለው ሁልጊዜም ቢሆን የሰላም መንገድ እንደሆነ በሰላም ሊጨርሱት እንደሚፈልጉ ይሁንና በአንድ ሀገር መንግስት በዚህም ምክንያት የመጨረሻ መጨረሻ ሕግ ወደ ማስከበር ሊገድ እንደሚችል ተናግረዋል። ሌላው ያስቀድም እንደተነጋገርን እንዳልኩህ የአባይ በትታላቁ የህዳሴ ግድብን በተመለከት ድርድሮች ውጤት ላይ የተመሰረተና ምን ለማድረግ ታቅደዋል ወይም ድርድሩ ምን ደረጃ ላይ ደርሰዋል? የሚል ነበረ። ድርድሩ ወደ መጨረሻ ደረጃ ደርሶ ተደራዳሪዎቹ ማጠቃለያ ፊርማውን ለማፈረም ሲደውሉላቸው ፊርማው በቀጣዩ ቆይ እንዳ አቅጣጫ እንደሰጡና እንደዘገየም ተናግረዋል። በዚህም ምክንያት ከፕሬዚደንት ትራምፕ ጀምሮ የተለያዩ የሀገሪቱ መንግስት ባለስልጣናትና የዓለም ባንክ ባለስልጣኖች ጭምር እንዳናገሯቸው ተናግረዋል እና ነገር ግን ያለ ጥርጥር ይህም በሰላምና ሁሉንም ወገን በማይጎዳ ሁኔታ ውሉ እንደሚፈረም እንደሚፈጸም ያላቸው አገጡት ነገር ቀድም በተለይ በደሚዶሎ ዩኒቨርሲቲ ከደሌ ዩኒቨርሲቲ ወጥተው አድራሻቸው የት እንደሆነ ያልታወቁ ተማሪዎችን በተመለከተም የመጨረሻ የሚታወቀው ነገር ብለው ለምክር ቤቱ የተናገሩት ጊዜ በእነዚህ በታገቱ ወገኖች ላይ ያለ ጥርጥር የሞትም ሆነ ሌላ አደጋ መድረሱን ምንም የሚያረጋግጥ ደረጃ እንደሌለ ነገር ግን በጠቅላይ በምክትል ጠቅላይ ሚኒስትሩ የሚመራ ቡድን ጉዳዩን በቅርበት እየተከታተለ እንደሆነ። በጣም አመሰግናለሁ። መለስካቸው ጋቸው አመሃ፣ የአሜሪካ ድምፅ ራዲዮ የአዲስ አበባ ወኪል ስለሰጠን መረጃ እጅግ በጣም አመሰግናለሁ። በአድማጮች ስም የተባረከ ምሽት ይሁንልህ። በማዳመጥ ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ዶክተር አሰግድ ወርቅ አለማው ሀብትውልድ በተለያዩ የዩናይትድ ስቴትስ ግዛቶች እየዞረ የአመራር ጥበብ ሥልጠናዎችን ይሰጣል። አነቃቂ ንግግሮችንም አድራጊ ነው። የመድረክ አስተባባሪና ደራሲም ነው። አዎንታዊ አስተሳሰቦችን ለማበልጸግ በወጠኑ የማህበራዊ መገናኛ ትምህርቶቹም ይታወቃል። ከጥቂት ደቂቃዎች በፊት በአሁኗ ኢትዮጵያ ውስጥ ወጣቶች ሊኖራቸው ስለሚገባው ሚና ምልከታውን ጠይቄው ነበረ። በነገራችን ላይ አንተ እያልኩ የምጠራው ለተሻለ መግባባት አንቱታውን እንድተው ስለመከረኝ መሆኑ ይጤንልኝ። ዶክተር አሰግድ ግጭቶችን በተመለከተ ምልከታውን ከሚያጋራበት እንጀምር። እኔ ግጭት በግጭት በራሱ ማስፈራት የለበትም ብዬ ነው የማምነው። ምክንያቱም በሀሳብ መጋጨት በምንመርጠው መንገድ ልዩነት፣ በፖሊሲ ልዩነት፣ በፕሮግራም ልዩነት ኖሮ በዛ ዙሪያ ላይ መፋጨት ህይወት እንዳለ ነው የሚያሳየው። ምንም ፍጭት የሌለበት ግጭት የሌለበት ቦታ መቃብር ብቻ ነው። ምንድን ነው ችግር የሚሆነው ይሄ ልዩነቶች፣ እነኚህ ችግሮች አላስፈላጊ ግጭቶች ተቀይረው የሰው ህይወት ሲወስዱ አገሪቷ ወደፊት እንዳትሄድ የሚያስችል ችግሮች ዕዳ ሲያመጣ ችግር ሲያመጣ መፈናቀል ሲያመጣ ነው እና ግጭት መፍራት ሳይሆን ግጭቱን እንዴት አድርገን ነው ልዩነታችንን ፈተን የተሻለ ቦታ እንድንሄድ የሚያደርገው የው ግንኙነታችንን አጠናክረን የተሻለ ሀሳብ እየገዛ ወደ ተሻለ ደረጃ መሄድ እንዴት ነው የምንችለው ብሎ እዚያ ላይ ትኩረት ቢሰጥ እርግጠኛ መሆነው ምንድን ነው አሁንም ሀገሪቷ ውስጥ በዚህ አስተሳሰብ የሚመሩ ወጣቶች እንዳሉ አምናለሁ። በዚህ ዙሪያ ላይ የሚሰሩ አደልት የሆኑ ሜንቶሮች፣ አስተማሪዎች፣ ቤተሰቦች እንዳሉ አውቃሉ። ይሄንን ግን ማስፋት ነው። እኛ ምድር ላይ እንዲያውም ፕሮ ሊደርሺፕ የሚባል ናን ፕሮፊት ኦርጋናይዜሽን ፋውንደር ነኝ እኔ እና ከአዲስ አበባ ዩኒቨርሲቲ ጋም ተነጋግረን ባለፉት አይ ቲንክ ሶስት ሳምንታት ውስጥም ሁለት ወርክ ሾፕ ሰጥተናል። ወጣቱን አስተሳሰቡን እንዲቀይር ኮሚኒኬሽን እንዲኖረው እርስ በርሱ እንዲነጋገር፣ በጋራ ሰርቶ ዩኒቨርሲቲውን ኮሚኒቲውን፣ ሀገሩ እንዲቀይር ወርክሾፖች እየሰጠን ነው ኦንደርግራውንድ ኢትዮጵያ ውስጥ እና ተጠናክሮ እንደዚህ አይነት ነገሮች ከቀጠሉ ወጣቱ ወይን ችግር ያልፈዋል ብዬ አምናለሁ። ከብዙ ወጣቶች ጋር በተለያዩ አሜሪካ ድምፅ መርሃ ግብሮች ምክንያት እንገናኛል፣ እናውራለን። የስርዓት ጥነት ችግር አለ፣ የግጭቶች ጉዳይ አለ፣ ያለመረጋጋቱ ጉዳይ አለ። ከሞላ ጎደል እነዚህ ነገሮች ተጠራቅመው በእነሱ ላይ የፈጠሩባቸው አሉታዊ ስሜቶች አሉ። በዚህ ውስጥም ሆኖ ግን በጎ ሀሳቦችን የሚያጎለብቱበት የራሳቸውን እጣ ለመወሰን የሚያስችሏቸው ብልሃቶች ይኖራሉ ወይ? እንግዲህ እኔ ይሄ በጣም ወሳኝ የሆነ ጥያቄ ነው። ችግር መኖሩን ስለ ችግሩ ማውራት እንዴት ተፈጠረ፣ ማን ነው ችግሩን የፈጠረው፣ ማን ይፍታው የሚለው ላይ ከማተኮር ይልቅ እያንዳንዱ ግለሰብ በግሉ ምን ቢያደርግ ነው ይህን ነገር ቢያንስ በራሱ ሕይወት በቤተሰቡ ሕይወት በሱ ፕሮፌሽን ላይ ለውጥ ቢያመጣ። ያው የምታውቀው አባባል አለ፣ ቤታችን ቢጸዳ፣ እያንዳንዱ ቤት ቢጸዳ፣ እያንዳንዱ ከተማ ይጸዳል፣ እያንዳንዱ ከተማ ቢጸዳ፣ ሀገር ይጸዳል። እያንዳንዱ ግለሰብ በራሱ ላይ ቢሰራ። አሁን የዩኔስኮን የዓለም አቀፉን ድርጅት ዩኔስኮን ብታየው የሚሰሩት በእያንዳንዱ ሰው አይምሮ ውስጥ ሰላም ከፈጠርን በዓለም ላይ ሰላም እናመጣለን ብለው ነው የሚያስቡት። በአንድ አይምሮ ውስጥ ሰላም ከፈጠር ሲደመር ሲደመር ዓለም ላይ ሰላም ይመጣል። እኛም ሀገር ያም ማድረግ ይቻላል። እንግዲህ እኔ በግሌ የግሌን ኤክስፒሪንስን መጥቀስ እችላለሁ። የማጠናቸው ሀገሮች አሉ ከድህነት ከረብሻ ከብጥብጥ የወጡ ሀገሮች እንደኛ በድህነት ተርታ ተመድበው ሶስተኛ ሀገሮች እየተባሉ ያላደጉ ሀገሮች እየተባሉ የወጡትንም ኤግዛምፕል መስጠት ይችላሉ። በግሌ እኔ የተወለድኩት ያደግኩት እንግዲህ ድሀ ከሚባል ቤተሰብ እና ድሀ ከሚባል ሰፈር ነው። ቴሌቪዥን እያየው ዓለም ያደግኩት ላይብራሪ ቴክስት ቡክ ለማንበብ ሁለት ሰዓት በግሬ እየሄድኩ ነበረ አነብ የነበረው ህይወቴ የተቀየረው ሁለት መጽሀፍቶች አንብቤ ነው። የመጀመሪያው መጽሐፍ ያነበብኩት የማርቲን ሉተር ኪንግን ዋት ማነር ኦፍ ኤማን የሚል የእሱን ባዮግራፊ ሳነብ አንድ ሰው ምን ያህል ለውጥ እንዳመጣ ሳይ እኔ በድህነትም ብሆን እዚህ ይሆን ቦታም ብሆን ለካ ከራሴ አልፌ ሌሎች መርዳት እችላለሁ፣ ሌሎችም ማገልገል እችላለሁ የሚል ነገር ውስጤ የተፈጠረ መንግስት ቢያደርገው ጥሩ ነው። ዩኒቨርሲቲዎች ቢያደርጉት ጥሩ ነው። ሌሎች ሰዎች ግን ራሳቸው እያንዳንዳቸው ወጣቶች አሁን ሰውን ሳይጠብቁ በግላቸው መጽሐፍ በማንበብ በግላቸው ቁጭ ብለው እኔ አንድ አሁን ሪሊዝ ያረኩ ቪዲዮ አለ ዩቲዩብ ላይ ሄደው የሚፈልጉ ሰዎች ማየት ይችላሉ። እኔም ፌስቡክ ላይ ፈልገው እዛ ላይ ሪሊዝ ያረኩት ምንድን ነው ያሳየሁት፣ እኔ ገና የመጀመሪያ የመጀመሪያ አመት ተማሪ ሆኜ አዲስ አበባ ዩኒቨርሲቲ ሶስተኛ አመት ላይ የአዲስ አበባ ዩኒቨርሲቲ የተማሪዎች መሪ ሆኜ ነው የተመረቅኩት። ያን የጀመርኩት ግን ቁጭ ብዬ በመሳል እራሴ ነው። አዲስ አበባ ዩኒቨርሲቲ ውስጥ እንዴት ነው ማለፍ የምፈልገው? እንዴት ነው ማገልገል ያለብኝ እንዴት ነው ተማሪ መሪ ሆኜ ላገለግል ምችል? እሱን ያየሁት ከሶስት አመት በፊት ነው። ማውራት የጀመርኩት በቅርብ ያሉ ሰዎች ከሶስት አመት በፊት ነው። እንቅስቃሴ ጀመርኩ፣ እዛው ፋክልቲ ውስጥ የማይታወቅ ፋክልቲ ነው፣ ትንሽ ሰዎች ቁጥር ያሉበት ነው። ከዛ ደግሞ በዩኒቨርሲቲ ሌብል ተወዳደርኩ፣ የአዲስ አበባ ዩኒቨርሲቲ የተማሪዎች መሪ ሆኜ ተመረጥኩኝ። እንዴ የጀመረው በትልልቅ ስራ አይደለም፣ በቃ ቁጭ ብዬ በማሰብ ራእይ በማየት ፖዘቲቭ የሆነ ነገር በማውራት ባገኘዋት አጋጣሚ እጄ ላይ ባለችው ነገር አክሽን በመውሰድ ነው። ይሄ መማር አይጠይቅም። ይሄ ሀብታም መሆን አይጠይቅም። ይሄ ከተለየ ዘር መወለድ አይጠይቅም። አሁን ገጠር የምትለው ቦታ ላይ ያሉ ተስፋ የቆረጠ ቦታ ላይ ያለ ኢትዮጵያዊ እጁ ላይ ያለ ነገር ነው መኖር አለ። ይሄ ደግሞ እኔ በግሌ የሚያየሁት ነው። ሌሎችም ሀገሮች ከድህነት ሲወጡ ያደረጉት ነገር ነው። ራሳቸውን ቢል አድረጉ፣ ከተማቸውን ሀገራቸውን ቢል አድረጉ የተሻለ ኑሮ ማምጣት ችለዋል። ኢትዮጵያውያኖችም የዚህ አቅሙ አለ። ብዙ ጊዜ እንደዚህ ያሉ ሀሳቦች ሲቀርቡ ሀሳቦቹ ግዙፍ ከመሆናቸው የተነሳ በትንሹ መጀመር የሚችሉ አይመስሉም። ለብዙ ወጣቶች እንደሚታወቀው የግል እርምጃዎች ናቸው ለሀገር የሚተርፉት። አንድ ወጣት በግሉ በትንሹ ሊጀምረው የሚችለው አዎንታዊ ነገር አለ ወይ? እሱን እስቲ ንገሩ። ሰው በአቅሙ ባለበት ቦታ በትንሹ ጀምሮ እንዴት ነው ማደግ የሚችለው? ብር የለውም። አሁን ታዋቂ አይደለም። ትምህርት ላይ ኖረው ይችላል እንዴት ነው የሚጀምረው የሚለው ጥሩ ነው። ከሌላውም ሀገር ከእኛም ሀገር መውሰድ እንችላለን። ዛሬ ታዋቂ ናቸው የምንላቸው እኛ ሀገር ቤት ያሉ ሀብታሞችን ብትወስድ፣ ዘፋኞችን ብትወስድ፣ ወይም ደግሞ ነጋዴዎች ብትወስድ፣ ፖለቲከኞች ብትወስድ አብዛኞቹ ታዋቂ የሆኑት የጀመሩት ከትንሽ ነገር ነው። ከሰፈራቸው ከአቅማቸው ነው የጀመሩት። ዓለም ላይም ብትወስድ፣ ማህተማ ጋንዲም ብትወስድ ከትንሽ ነ አሁንም የኛ ወጣቶች ካሉበት ፓሽናቸው ውስጣቸው የሚሰማቸው ነገር አለ። ይህን ነገር ባረግ ብለው ይሄ ነገር ውስጤ ደስ ይለኛል፣ አቅሙ አለኝ ለዚህ ነገር ፓሽኑ አለኝ፣ ይሄ ነገር ኮሚኒቲዬን ይረዳል፣ ቤተሰቤን ይረዳል ብለው በሚያምኑበት ነገር ላይ አንድ ነገር መጽሐፍ ማንበብ መጀመር ራሱ ትንሽ ነገር ነው። ወይም ደግሞ አጠገባቸው ያሉትን ሰዎች አስተባብረው አንድ ነገር መጀመር ጥሩ ነው። አንዳንዴ ምን እናስባለን? ሚሊዮኖችን ማብላት ፈልጋለሁ፣ በቃ ይሄ ነው ራዕይ ይላል አንድ ወጣት። ጥሩ ነው፣ ወጣት ራዕይ ያያል። ነገር ግን መጀመር ያለበት ያ አንድ ሰው ከማብላት፣ ማመን አለባቸው። ከትንሿ ጀምሮ መስራት አለባቸው። መጽሐፍ ከማንበብ ወይ ትምህርት ቤት ከመሄድ፣ የሆነ ነገር ከመጀመር፣ የሆነ ነገር ወጥቶ አክሽን በመውሰድ ከዛ መጀመር አለበት። የአመራር ጥበብ አሰልጣኙን፣ ደራሲውንና አነቃቂ ንግግሮች አድራጊውን ዶክተር አሰግድ ወርቅ አለማውን በአድማጮች ስም አመሰግናለሁ። በነገራችን ላይ አድማጮች፣ ሰፋ ያለው ቆይታችን በድረገጻችን ላይ ስለሚጋራ እንድትሰሙት እንጋብዛለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። በቀጣዩ ዘገባችን ደግሞ ወደ ማላዊ እናቀናለን። በተባበሩት መንግሥታት ድርጅት የሕፃናት መርጃ ድርጅት ከማላዊ ጀምሮ ወደ ተለያዩ ጎረቤት አገሮች የሚቀጥል በአነስተኛ ሰው አልባ በራሪዎች መረጃዎችን የሚሰበስቡበት የትምህርት መራግብር ከተለያዩ የአፍሪካ ሀገራት ለተውጣጡ ወጣቶች በመስጠት ላይ ይገኛል። የቪኦኤው ላሜክ ማሲናን ዘገባ ኤደን ገረመው እንዲህ ታሰማናለች። ካረን አሳባ በዩጋንዳ ዋና ከተማ ካምፓላ ውስጥ የሚገኘው የበረራ ቤተ ሙከራ እያለች ነው። በድሮን ወይም በአነስተኛ ሰው አልባ በራሪ መሳሪያዎች ካርታዎችና መረጃዎችን የመሰብሰብ ፍቅር ያደረባል። አሁን ደግሞ ማላዊ ውስጥ በተከፈተው የአፍሪካ የድሮንና የመረጃ መሰብሰቢያ ከፍተኛ ትምህርት ቤት ውስጥ አነስተኛ ሰው አልባ በራሪ መሳሪያዎች ድሮን መስራት እየተማረች ነው። አሁን ላይ ድሮን ከመጀመሪያው ጀምሮ እንዴት እንደሚሰራ እየተማርን ነው። ክብደቱን፣ ማዕከላዊ የስበት ኃይልን፣ የአቅጣጫ ማግኛ መገልገያውንና ሌሎች የኤሌክትሪክ ጉዳዮችን በመስራት እያየን ነው ነበር ያለችው አሳባ። አሳባ ከመላው አፍሪካ ለሶስት ወራት የሚሰጠውም አነስተኛ ሰው አልባ በራሪ ድሮኖች የመስራት ስልጠና ለመካፈል ከመጡ ሀያ ስድስት አፍሪካውያን ተማሪዎች መካከል አንዷ ናት። ይህ በአመት አንድ መቶ ሀምሳ ተማሪዎችን እንዲያሰለጥን የሚጠበቅ መርሃ ግብር በተባበሩት መንግስታት የህጻናት መርጃ ድርጅት ድጋፍ ይደረግለታል። እንደተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ከሆነ እንደ አውሮፓውያን አቆጣጠር በ2016 የተጀመረው ይህ የአፍሪካ የመጀመሪያው የድሮን ሽግግር መርሃ ግብር ድሮኖችን ለሰብአዊ መርጃ አገልግሎት ለመጠቀም ያግዛል። በማላዊ የተባበሩት መንግስታት የህጻናት መርጃ ድርጅት ተወካይ ሩዶልፍ ሽዌንክ ድሮኖቹ ሰፊ የሆነ ተግባራዊ ጥቅም ይኖራቸዋል ይላሉ። supplies, medical supplies to remote areas or transporting samples very fast, you know, <laughs> የአደጋ ጊዜ ዝግጁነትም ላይ ሰርተናል። ምክንያቱ ደግሞ ጎርፍ ሲመጣ በድሮን መረጃ በመውሰድ መዘጋጀት ይቻላል። ይህ አነስተኛ ሰው አልባ በራሪ መረጃ መሰብሰቢያዎች ወይም የድሮን ፕሮጀክት ትምህርት በአሜሪካን ሀገር ቨርጂኒያ ፖሊቴክኒክ ተቋም ወይም ቨርጂኒያ ቴክ የተቀረጸ ነው። ኬቨን ኮቸርስበርግ የቨርጂኒያ ቴክ ተባባሪ ፕሮፌሰር ናቸው። ስለ ትምህርቱ ይዘት እንዲህ ያስረዳሉ። በዚህ መርሃ ግብር ውስጥ ሶስት የመማሪያ ጥራዞችን አካተናል። የድሮን ቴክኖሎጂን ተግባራዊ ስለማድረግ ማለትም ድሮን ማብረር ብቻ ሳይሆን መስራትና መያዙ እንዲሁም ስላፈጻጸሙም አካተናል። የድሮን ተቋሙ እንደ ቲም ቪኮክ ዋዋ ዚንጉዌ ያሉ ተማሪዎችንም አነቃቅቷል። ለምሳሌ ማላዊ በስነ ምህዳር ውዥ በሥነ ምህዳር መዋዠቅ የተነሣ ለጎርፍ አደጋ ተጋላጭ ናት። ሥነ ምህዳራዊ የመረጃ አያያዝና የተለያዩ መተግበሪያዎችን በመጠቀም የመጀመሪያውን የህዋ ተቋም የመጀመሪያውን የህዋ ተቋም ለመክፈት ህልም አለኝ። የመጀመሪያዎቹ የአፍሪካ ድሮን ተቋም ተመራቂዎች በመጋቢት ወር ትምህርታቸውን እንዲያጠናቅቁ ይጠበቃል። ይህ የአፍሪካ የድሮን ቴክኖሎጂ ተቋም እንደ ኤሮፓውያን አቆጣጠር በ2022 ማለትም ከሁለት ዓመታት በኋላ ከማላዊ የሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በመተባበር የነጻ የማስተርስ ዲግሪ መርሃ ግብር እንደሚጀምርም ይጠበቃል። አድማጮቻችን ጋቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። አሁን ደግሞ አጫጭር የስፖርት ጉዳዮችን የምንጋራበት ሰዓት ነው። ባልደረባዬ ግርማቸው ከበደ አብሮኝ ይቆያል። ግርማቸው፣ እንዴት አመሸህ? እግዚአብሔር ይመስገን ሀብታሙ፣ እንዴት አመሸ? እንግዲህ ግርማቸው፣ ከኢትዮጵያ ፕሪምየር ሊግ መሰንበቻ ጨዋታዎች እንጀምር። የኢትዮጵያ ፕሪምየር ሊግ ጨዋታዎች አስራ ሁለተኛ ሳምንት ቀጥለው ሰንብተዋል። እነማን ድልቀናቸው እነማንሽ ሽንፈትን አስተናገዱ የሚለውን እስቲ ያገራል የአስራ ሁለተኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታዎች የተመቹት ለቅዱስ ጊዮርጊስ ይመስላል። ምክንያቱም በሳምንቱ መጨረሻ በተካሄዱት ጨዋታዎች ቅዱስ ጊዮርጊስ አሸንፎ የሊጉ መሪ መቀለ ሰባ እንደርታ በመሸነፉ ምክንያት አሁን የመሪነት ቦታቸውን ተለዋውጠዋል። ከሁሉም በላይ ደግሞ የቅዱስ ጊዮርጊስ ድል በሰፊ ጎሎች የታገዘ ድል እንዲሁም ደግሞ ምናልባትም ባለፉት ሁለት ዓመት ከስድስት ወር ካሳየው ብቃት አንጻር ይሄኛው ጨዋታ እጅግ የተሻለ ብቃት ያሳየበት ጨዋታ ነበረ። ያው ቅዱስ ጊዮርጊስ ያሸነፈው ሲዳማ ቡናን ነው፣ ስድስት ለሁለት በሆነ ውጤት ነው ያሸነፈው። ከማሸነፉ በተጨማሪ ደግሞ ከተከላካይ መስመር እስከ አጥቂ መስመር ድረስ በጣም የተዋጣለት የሚባል ምናልባትም ሻምፒዮንነት ለመሆን የሚያደርገውን ፉክክር ሊያቀልለት የሚችል ብቃት ነው ያሳየው። ከፊት መስመር ላይ አቤል ያለውና ጌታነህ ከበደ የነበራቸው ጥምረት በጣም አስገራሚ የሚባል ነው። ሁለቱ እርስ በርስ ጎል የሚሆን ኳስ ተቀባብለዋል። ጌታነህ ያስቆጠራቸውን ሁለት ኳሶች አቤል ያለውን ያው ያቀበለው፣ አቤል ደግሞ ሁለት ጎሎችን አስቆጥሯል። እንዲሁ እነዚህን ሁሉ ነገሮች ስንመለከት እጅግ የተለየ ብቃት የታየበት ጨዋታ ነበረ። በአማካይ ክፍሉም ላይ እንዲሁም ደግሞ በተከላካይ መስመሩም አሰልጣኙ በኋላ ላይ እንዳሉት ከስህተት ከመስራታቸው ውጪ በጣም የተሻለ ብቃት ያሳዩበት ጨዋታ ስለሆነ ወደ ሊጉ መሪነት መጥተዋል። ቅዱስ ጊዮርጊሶች እና ያለፉት ሁለት ዓመት ተኩል የነበራቸውን የአሰልጣኝ ቅጥር ችግር፣ የተጫዋቾች ምልመላ ችግር እየቀረፉ እየመጡ እንደሆነ ያሳዩበት ጨዋታ ነው። ከዚህ ውጭ መቀለ ሰባ እንደርታ ከሜዳው ውጭ መሸነፉ ደግሞ ነው ለሌላው ለቅዱስ ጊዮርጊስ ጥቅም የሆነው ማለት ነው። መቀለ በጅማ አባጅፋር ጅማ ላይ አንድ ለባዶ ተረቷል። በዚህ ሳምንት ከተመዘገቡት ውጤቶች ትንሽ አስገራሚ የሚሆነው ግን የኢትዮጵያ ቡና በአዳማ ከተማ ሶስት ለባዶ መሸነፉ ነው። አዳማ ከተማ በዚህ የውድድር ዘመን ለተጫዋቾች ደሞዝ ከመክፈል የአስተዳደር ችግሮች ጭምር ያሉበት ክለብ ነው። ልምምድ በስነስርዓቱ አይሰራም እየተባለ ትችት የሚስተናገድበት ክለብ ነው እና በዚህ ሁሉ መሀል ግን በትላንትናው እለት ኢትዮጵያ ቡናን ሶስት ለባዶ በማሸነፍ አሁንም የማሸነፍ ፍላጎት ያለ ቡድን እንደሆነ በደንብ አሳይቷል ግን ደግሞ አዳማ የእግር ኳስ ባህል ያለበት ከተማ ነው እንደ ከተማ፣ ክለቡም ደግሞ ባለፉት አስር ዓመታት በሊጉ እንግዲህ በመቆየት እያሳየ ይገኛል ማለት ነው የብቃቱን የጨዋታ እንቅስቃሴውን ሁሉ። ስለዚህ ትልቆቹ ውጤቶች በዚህ ሳምንት የተመዘገቡት እነዚህ ናቸው። ትናንት ምሽት በአሜሪካውያን ዘንድ ትልቅ ስም ያለው የአሜሪካ እግር ኳስ የማጠናቀቂያ ጨዋታ ተደርጓል። የጭንቅላት መከላከያ ቆብና የሰውነት መከላከያ የለበሱ ተጫዋቾች አንደኛው ወደ ሌላኛው ክልል ሙልሙል ኳስ ይዞ እንዳይሻገር ሲተናንቁ አምሽተዋል። በስተ መጨረሻ ግን የካንሳስ ሲቲ ቺፍስ ቡድን የሳን ፍራንሲስኮ 49ነርስ ተጋጣሚውን 31 ለ20 አሸንፏል። የዚህ ጨዋታ መግቢያ ከ800 እስከ 2500 ዶላር እንደነበረ ዩኤስኤ ቱዴይ ዘግቧል። በጨዋታው ጻልቃ የሚታዩ ማስታወቂያዎች እንዲታዩላቸው ኩባንያዎች ከ5 ሚሊዮን ዶላር ጀምሮ እንደከፈሉም ተሰምተዋል። በጨዋታው አጋማሽ ላይ ዘንድሮው ጄኒፈር ሎፔዝና ሻኪራ ተመልካቾችን በውብ ሙዚቃና ውዝዋዜ ዘና ፈካ አድርገዋል። ሱፐር ባል በመባል የሚጠራው ይህ ውድድር የብሔራዊ እግር ኳስ ሊግ ቻምፒዮን የሚለይበት የስፖርት አውድም ብቻ አይደለም። በመላ ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ በቴሌቪዥን መስኮት የሚመለከቱት የቤተሰብ መሰባሰቢያ አውድም ነው። ግርማቸው፣ ወደ ቀጣይ ጉዳያችን ስንሻገር ከቻይና የተነሳው የኮሮና ቫይረስ የመላው ዓለም የጤና ስጋት ሆኗል በዚህም ምክንያት በቻይና ሊደረጉ የነበሩ ስፖርታዊ ክንውኖች ሳይቀር እየተሰረዙ መሆናቸው እየተሰማ ነው እስካሁን ድረስ የትኞቹ የስፖርት ክንውኖች ተሰርዘዋል በአጠቃላይ የኮሮና ቫይረስ በአለም ስፖርት ላይ የጣለው ድባብ ምን መልክ አለው ሀብታሙ የኮሮና ቫይረስ የቻይናን የስፖርት እንቅስቃሴ ብቻ ሳይሆን አለም አቀፍ የስፖርት እንቅስቃሴዎችን ጭምር እየገደበ ነው የሚገኘው የእስያ አትሌቲክስ ማህበር በሚቀጥለው ሳምንት ማድረግ የነበረበትን በቻይና የቤት ውስጥ የአትሌቲክስ ውድድር ሰርዟል፣ አያካሄድም። የዓለም አትሌቲክስም ናንጂን ከተማ ሊያዘጋጀው የነበረው መጋቢት መጀመሪያ ላይ የቤት ውስጥ የአትሌቲክስ ውድድርን እሱንም ለሚቀጥለው አመት፣ በአንድ አመት አራዝሟል። ስለዚህ ሁለቱ ትልልቅ የአትሌቲክስ ውድድሮች በቻይና ሊካሄዱ የነበሩት አንድም በአህጉራዊ የአትሌቲክስ ማህበር ሁለትም በዓለም አቀፉ የአትሌቲክስ ተቋም እንዲሰረዙ ተደርገዋል ማለት ነው። ይሄ ለውድድሮቹን በአንድ ዓመት እንዲገፉ ስለሚያደርግ በጣም ትልቅ የውድድር መዛባትን የሚፈጥር ነው። ከዚህ በተጨማሪ የእስያ እግር ኳስ ኮንፌዴሬሽንም ሌላ ውሳኔ አስተላልፏል። ይሄን የሚያደርገው ምንድን ነው? በቻይና ሊካሄድ የነበረው ለቶኪዮ ሀያ ሀያ የኦሊምፒክ ጨዋታዎች በሴቶች እግር ኳስ የሚደረገው ቻይና ያለችበት ምድብ ማጣሪያን ወደ አውስትሬሊያ እንዲወሰድ ተደርጓል። ከዚህ በተጨማሪ ደግሞ የቻይና የሱፐር ካፕ ውድድርም ተሰርዟል። የሚቀጥለው ሳምንት ነበር መጀመሪያ የነበረበት ነገር ግን እሱም እንዲሰረዝ ተደርጓል። ስለዚህ የቻይና የሀገር ውስጥ ውድድሮች ብቻ ሳይሆን ዓለም አቀፍ ውድድሮችም እንዲሰረዙ ተደርጓል ማለት ነው። የስፖርት ጉዳይ ዘጋቢያችን ግርማቸው ከበደ ከአዲስ አበባ፣ በጣም አመሰግናለሁ። መልካም ምሽት ይሁንልን። አመሰግናለሁ ሀብታሙ። ለሁላችሁም መልካም ምሽት ይሁንላችሁ። አድማጮቻችን የዛሬው የጋቢና ቪኦኤ ጉዞአችን በዚሁ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ስዩ ማስተናገድኳችሁ። አቀናባሪያችን ቀናባሪያችን ደግሞ ኤልያስ አስማረ ነበረ። መልካም ምሽት ይሁንላት።